ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። አንዳንድ የሰማያዊ ፓርቲ አመራር አባላት በተለያዩ የሀገሪቱ ክፍሎች በሽብር ወንጀል እና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ። በጣም በእንግልት ውስጥ ነው የቆዩት፣ በስቃይ ውስጥ ነው የቆዩት። ሁለቱም ያለቅሳሉ። ሁለቱም በጣም ፊዚካሊ ተጎድተዋል። ገጽታቸውን ስተ ስታይ በጣም ተጎድተዋል እና ትናንትና ለሁለተኛ ጊዜ ነው የቀረቡት። ምንም የተለየ መረጃ አልቀረበም። እስራትን ለግንቦት ሰባት መኳንንትን ደግሞ ለግንቦት ስምንት ቀጠሮ ተሰጥቷል። የሰማያዊ ፓርቲ ሊቀመንበር የሆኑት አቶ የሺዋስ አሰፋ ናቸው። ሙሉ ዘገባ ይኖረናል። በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ለአንድ ዓመት የዘለቀውን ተቃውሞ በተመለከተ ያወጣውን የምርመራ ሪፖርትና ለህዝብ ተወካዮች ምክር ቤት ማቅረቡን በትላንትናው ዕለት ዘግበን ነበር። ለዛሬ በዚህ የሰብአዊ መብት ኮሚሽኑ ሪፖርት ላይ ስማቸው የተጠቀሰው ፓርቲ መሪዎችና የሚዲያ ተቋማት ኃላፊዎች የሰጡትን ምላሽ ይዘናል። ራሱ መስካሪ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለው። የሰብአዊ መብት ኮሚሽኑ ከዚ በፊት የገለልተኝነት ጥያቄ ቀርበበት ነበር። ገለልተኛ አደለ፣ ለአንድ አካል ያደላ ነው። ህዝብ ነብኑ አደለ፣ የሚቀርበው አክትሌትድ ናቸው፣ ለፓርቲው ተጠሪዎቹ በመጀመሪያ የሰማችኋቸው የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ሁለተኛው ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን ከዛ በኋላ የኛም ህዝብ እንደዚሁ ነው። በዚህ በያዝነው ሚያዝያ ወር በሴቶች ላይ የሚፈጸም ጥቃት ግንዛቤ ማስጨበጫ ወር የአውሮፓውያን ዘንድ በመከበር ላይ ይገኛል። በዚህ በዩናይትድ ስቴትስ ዘ ፐርሰን ሴንተር የተባለ በሴቶች ጥቃት ላይ የሚሰራ ማዕከል መስራች የሆኑትን ወይዘሮ አመሊያ ሚሳድሰን ነው ያሰማናችሁ። እሳቸውንም በጋቢናችን ዛሬ አሳፍረናል። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በድጋሚ አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናሰማችሁ ተመልሰን መጥተናል። በድህነት ምክንያት ለሚነሱና የሚባባሱ ችላ የተባሉ የሀሩር አውራጃ በሽታዎችን ለመቆጣጠርና ለማጥፋት ዘመቻ ይውላል የተባለ ወደ አንድ ቢሊዮን ዶላር የሚጠጋ ድጋፍ ተሰበሰበ። የቢልና ሚሊንዳ ጌትስ ድርጅት ትናንት ባስጀመሩት የእርዳታ ማሰባሰቢያ ላይ ዝግጅቱ ከመንግስትና ከተለያዩ የግል ለጋሾች የተገኘው ገንዘብ 812 ሚሊዮን ዶላር መድረሱ ታውቋል። የዛሬ አምስት አመት ለንደን ላይ ተፈርሞ በነበረ መግለጫ በያዝናቸው የክፍለ ዘመኑ ሁለተኛ አስር አመታት መጨረሻ ላይ አስር የተዘነጉ የሀሩር አውራጃ በሽታዎችን ለማጥፋት በቅር ተይዞ ነበር። የቢልና ሚልንዳ ጌትስ ድርጅት ዋና ስራ አስፈጻሚ ቢል ጌትስ በሰጡት መግለጫ እነዚያ የተረሱ በሽታዎች እጅግ አስፈሪ አስፈሪና አደገኛ መሆናቸውን፣ የሚያጠቁትም እጅግ በበረታ ድህነት ውስጥ የሚገኙ ሰዎች መሆኑን ችላ የተባሉ ባሉትም በአመዛኙ የሀሩር አውራጃ ሀገሮች ችግር በመሆናቸው እንደሆነ ተናግረዋል። ችላ የተባሉ የሚባሉት የሀሩር አውራጃ በሽታዎች በ149 ሀገሮች ውስጥ 1.6 ቢሊዮን ሰው የሚያጠቁ ሲሆን ከመካከላቸው ግማሽ ቢሊዮን የሚሆኑት ህጻናት ናቸው። በሌላ ወገን ወደ ኢራን ስናመራ ኢራን ታካሂደዋለች ያሉትን አካባቢን የማመስ አድራጎት ለመግታት ሳውዲ አረቢያ ለምታደርገው እንቅስቃሴ ዩናይትድ ስቴትስ ድጋፍ እንደምትሰጥ የመከላከያ ሚኒስትር ጂም ማቲስ አስታወቁ። ሚኒስትር ማቲስ ከሳውዲ አረቢያ አቻቸው አልጋውራሽ መሐመድ ቢል ሳልማን ጋር ዛሬ ሪያድ ላይ በተወያዩበት ወቅት የኢራንን የጥፋት እንቅስቃሴ ለመቆጣጠር የሳውዲ አረቢያን የጸጥታ ጥበቃ አቅም በእጅጉ ማጠናከር ያስፈልጋል ብለዋል። እኛ ከዚህ አካባቢ አልወጥ አንወጣም። እንግዲያውም እንዲያውም የሳውዲ አረቢያ ጠንካራ ጦር፣ የጸጥታና የስለላ አገልግሎት መኖር የዩናይትድ ስቴትስ ጥቅም ጉዳይ ነው ሲሉ የመከላከያ ሚኒስትሩ ጂም ማቲስ ከአልጋ ወራሹ ጋር ካደረጉት ውይይት በኋላ ለጋዜጠኞች በሰጡት መግለጫ ተናግረዋል። በኢራን ኒውክሌር ላይ ቀደም ሲል ተደርሶ የነበረው ስምምነት የብሔራዊ ጸጥታ ምክር ቤታቸው እንዲፈትሸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ አዘዙ። በኢራን ላይ ተጥለው የነበሩ ማዕቀቦች መነሳታቸው የዩናይትድ ስቴትስን ጥቅም ያስከበሩ እንደሆነም የጸጥታ ምክር ቤታቸው እንዲያጠናው አሳስበዋል። ፕሬዚዳንቱ በኢራንና በስድስቱ ሀያላ መንግስታት መካከል የዛሬ ሁለት ዓመት የተደረሰው ስምምነት በዚህ አይነት የጸጥታ ምክር ቤት እየተፈ ፈተሸ መሆኑን የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ትላንት ለተወካዮች ምክር ቤት አፈ ጉባኤ ለፖል ራያን በጻፉት ደብዳቤ አስታውቀዋል። ቲለርሰን በዚህ ደብዳቤያቸው ላይ ኢራን እንደ አውሮፓውያን አቆጣጠር በ2015 ዓ ም ከዩናይትድ ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ገብታው የነበረውን ስምምነት ግዴታዎቿን እያከበረች ቢሆንም በብዙ መንገዶችና ዘዴዎች ሽብር ፈጠራን እየደገፈች የምትገኝ ሀገር ነች ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን ስናልፍ አንዳንድ የሰማያዊ ፓርቲ አባላት አባላት አመራር አባላት በተለያዩ የሀገሪቱ ክፍሎች በሽብር ወንጀልና በሌሎች አይነት ወንጀሎች ተጠርጥረው እየተጠየቁ መሆናቸውን የፓርቲው ሊቀመንበር ተናገሩ። ጥቂቶችም ለረዥም ጊዜ አድራሻቸው ሳይታወቅ የቆዩና ከፍተኛ ጉዳት እየደረሰባቸው እንደሆኑ ገልጸዋል። ሌሎች ደግሞ ፍርድ ቤት ሳይቀርቡ በፖሊስ ጣቢያ ታስረው እንደሚገኙ አስታውቀዋል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ ስፍራዎች በእስር ከሚገኙ 24 የፓርቲው የአመራር አባላትና አባላት መካከል ሁለቱ የተያዙት ደሴ ከተማ የዛሬ ሁለት ወር ገደማ ነው። የፓርቲው የድርጅት ጉዳይ ምክትል ኃላፊ አቶ ብስራት አቢ ለፓርቲው ሥራ ከአዲስ አበባ ወደ ደሴ ከተማ ደቡብ ወሎ የካቲት 9 ቀን 2009 ዓ ም ተልከው እንደነበረ ታውቋል። የተያያዙትም በእለቱ እንደነበረ አቶ የሸዋስ ያስረዳሉ። አንድ ወር ከአምስት ቀን ከፈጀ ከብዙ ልፋት በኋላ አቶ ብስራት አዲስ አበባ ማዕከላዊ ተብሎ በሚጠራው እስር ቤት እንዳሉ መታወቁንም ይናገራሉ። አቶ መኳንንት ካሳሁን የፓርቲው የደቡብ ወሎ ዞን የወጣቶች ጉዳይ ኃላፊም በተመሳሳይ ሁኔታ ታስረው ከቆዩ በኋላ እንደ አቶ ብስራት ወደ ማዕከላዊ እንደመጡ እና አድራሻቸው ለብዙ ቀናት ሳይታወቅ እንደቆየ አቶ የሸዋስ ገልጸዋል። ሁለቱ ታሳሪዎች ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው ለፍርድ ቤቱ የተናገሩትንም እንዲያስታውሳሉ። መጋቢት 13 ለመጀመሪያ ጊዜ ያገኘ ናቸው ማለት ነው። መጋቢት 13 እና 14 ለመጀመሪያ ጊዜ ያገኘ። አቶ የሸዋስ በቁጥጥር ስር ያዋላቸው አካል በወቅቱ የሰጠውን መልስና የታሳሪዎችንም ሁኔታ በሚከተለው መልኩ ገልጸውታል። ጊዜ የቀረቡት ምንም የተለየ መረጃ አልቀረበም። ስርአትን ለግንቦት ሰባት መኳንንትን ደግሞ ለግንቦት ስምንት ቀጠሮ ተሰጥቷል። የትናንቱ ችሎት ሁሉም በተጠርጣሪዎቹ እየደረሰ ላለው ስቃይ ምልክት የሚሰጥ እንደሆነም አቶ የሸዋስ ጠቁመዋል። ባለፈው ነሐሴ ወር ሁለት ሺህ ስምንት ዓመተ ምህረት በባህር ዳር ከተማ ተካሄዶ ከነበረው ሰላማዊ ሰልፍና ከዚያ ከተከተለው ግጭት ጋር በተያያዘም ጥቂት የማይባሉ የፓርቲው አመራር አባላትና አባላት መታሰራቸውን ፍርድ ቤትም እየቀረቡ እንደሆኑ አቶ የሸዋስ ገልጸዋል። ሀያ የሰማያዊ ፓርቲ አመራርና አባላትን በእስር ቤት ነው ያሉት። አሁን አቶ ነገሰ ተፈረደኝ የፓርቲው ምክትል ሊቀመንበር የነበሩና አሁን የብሔራዊ ምክር ቤት አባል የሆኑት እሳቸውና አንድ ሰው በዋስ ሲፈቱ በስተቀር ሌሎች ሰዎች አሁንም እስር ቤት ውስጥ ነው ያሉት። አስራ ስምንት ሰዎች ማለት ነው። ስማቸው ይታወቃል። እንግዲህ አሁን በእስር ቤት ውስጥ ያሉት አቶ ማሩ ዳኘው፣ አቶ መልካሙ ታደለ፣ አቶ ሱሳይ ታከለ፣ አቶ እጅጉ አስማረ፣ አቶ ወርቁ ጥላሁን አቶ አዳነ አለሙ እነዚህ አመራሮች ናቸው። እነዚህና ሌሎች አስራ አራት ሰዎች አሁንም በእስር ቤት ነው ያሉት። ትናንት ለኢትዮጵያው ፓርላማ በኦሮሚያ በአማራ ክልሎችና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን ተከስቶ ነበር በተባለው ብጥብጥና እውከት ላይ የምርመራ ውጤቱን ሪፖርት ያቀረበው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በተለይ የባህር ዳርን ሰልፍ በተመለከተ ይህን ብለው ነበረ። ባህርዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓመተ ምህረት ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቀ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ከሐምሌ 30 ቀን 2008 ዓመተ ምህረት ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ተችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጨምረው እንደገለጹት በምዕራብ ጉጂ ዞን ገላና ከተማ በሚገኝ ፖሊስ ጣቢያ ታስረው የሚገኙት የፓርቲው አባላት አቶ በድሉ መንግስቱ፣ አቶ ጌቱ ጎንፋ፣ አቶ ገላኖ ጊሎ፣ አቶ አራርሶ ጌዶና፣ አቶ ጎዳና ሴኛረው በከፍተኛ እንግልትና ስቃይ ላይ ይገኛሉ ብለዋል። እነዚህ ሰዎች ከተያዙበት ዕለት ጀምሮ ላለፉት ጥቂት ወራት ፍርድ ቤት እንዳልቀረቡም በአካባቢው የሚገኙ የፓርቲውን አባላት በመጥቀስ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። በኦሮሚያ በአማራ እና በደቡብ ክልል ተቀስቅሶ በነበረው ተቃውሞ ምክንያት በኢትዮጵያ የተከሰተውን የሰው ሞት አካል ሞግደልና ንብረት መጥፋት አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን በትላንትናው ዕለት ባወጣው የምርመራ ሪፖርት 669 ሰዎች ህይወት ጠፍቷል ሲል መናገሩ ይታወሳል። ኮሚሽኑ ለምክር ቤቱ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያየ አካል ጉዳት መድረሱንና በሺዎች የሚቆጠሩ ሰዎች ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አመልክቶም አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስቱ የተቋቋመውና በመንግስት በጀት የሚንቀሳቀሰው ኮሚሽኑ በዚሁ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትና የምጣኔ ሀብታዊ ችግር መሆኑን ገልጾ እነዚህ መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሷቸዋል ብሏል። የዚህን ሪፖርት ሙሉ ክፍል በትናንትናው ዕለት ማስተላለፋችን ይታወሳል። በሌላ በኩል በሪፖርቱ በአባባሽነትና በአመፅ ጠሪነት ከተጠቀሱት የፖለቲካ ድርጅቶች እና የሚዲያ ተቋማት ኃላፊዎች ገለልተኛ ባልሆነ ተቋም የሚጣራ ሪፖርት ተቀባይነት አይኖረውም ብለዋል። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ሪፖርት አጠናቅራለች። ኮሚሽኑ ለሕዝብ ተወካዮች ምክር ቤት ባቀረበው የምርመራ ሪፖርቱ በአማራ በኦሮሚያና በደቡብ ክልል ተከስቶ ለነበረው ችግር መነሻው የመልካም አስተዳደር የኦሮሚያ ክልል በአዲስ አበባ ማግኘት ያለበትን ጥቅም ሕገ መንግስቱ በሚደነገገው መሰረት ተግባራዊ ያለመደረጉና የአዲስ አበባ ማስተር ፕላን ዋነኛ ናቸው ካለ በኋላ እንደ ኦሮሞ ነጻ አውጪ ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ና የኦሮሚያ ሚዲያ ኔትወርክ ኦኤምኤን አባባሽ ና የአመፅ ጥሪ ቀስቃሽ ነበሩ። በዚህም የሃይማኖት እኩልነትን እንደዋል፣ የሰዎችን በህይወት የመኖር መብት ጥሰዋል ብሏቸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተካሄደው የህዝብ አመፅ አይደለም፣ የተካሄደው የህዝብ የመብት ጥያቄ ነው ብለው ይጀምራሉ። መጀመሪያም ቢሆን ህዝብ መብቱን በሚጠይቅበት ጊዜ የታዘዘው የታጠቀ ኃይል ነው ነገሩን ሁሉ ያበላሸው። እዚህ ላይ ነው የአስተዳደር ብልሹነት፣ ሙስና፣ የመሬት ቅሚያ በየቦታው ህገ መንግስቱን በትክክል ያለመጠበቅ፣ ህገ መንግስቱን ተግባራዊ ያለማድረግ፣ የሰብአዊ መብት ጥሰት፣ እነዚህ ሁሉ ህዝብ እንዲነሳሳ ያደረገው ይሄ ነው። ዳር ብሉም ኦልሬዲ መንግስት ቀደም ብሎ ይሄንን ሙሉ በሙሉ ተቀብሎታል። ከዛ በኋላ ለተነሳው እነሱ እንደ እንደ ሽፋን ያቀረቡት እንጂ፣ ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ፣ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። ወገናዊነት ያለበት ሪፖርት ነው እንጂ ገለልተኛ ሆኖ በገለልተኝነት የታየ አይደለም። አሁን የተደረገውን ሁሉ ወይ ህጋዊ ለማድረግና በመንግስት በታጣቂዎች የተወሰዱት እነዛን ጉዳቶች በሙሉ ለመሸፋፈን በመንግስት በኩል እንደ ማስረጃ የቀረበ በሰብአዊ መብት ኮሚሽን አጣሪነት ይህ ህጋዊ ለማድረግና ሽፋን ለመስጠት የተደረገ እንጂ በምንም አይነት ገለልተኛ የሆነ አካል እንዲያጣራ ነው እኛ የምንፈልገው። ይሄንን ጉዳይ ለምሳሌ ዶክተር አዲሱ የምርጫ ኮሚሽን ምክትል ሊቀመንበር ነበር። ከዛ ምርጫውን ሲያጠናቅቅ እንደገና ደግሞ ወደዚህ ወደ ሰብአዊ መብት ኮሚሽነር ሆነ ነው የመጡት እና የህወሓት አባል ናቸው። የመንግስት አካል ናቸው። የመንግስት አካል ሆነው በአንድ በኩል መንግስት የሚጠየቅበትን ራሱ መንግስት አጣሪ እና መርማሪ፣ ራሱ ፍርድ ቤት አቅራቢ፣ ራሱ ሁሉንም ፈጻሚ በሆነበት ሀገር የከለ ጥፋተኛ ነው ብሎ ለመደምደም። እኔ የሞራል ጉድለት ማለው ነው የሚለው የሰማያዊ ፓርቲም በዚህ የኮሚሽኑ ሪፖርት ላይ ተጠቅሷል ፓርቲው በባህር ዳር የሰልፍ ጥሪ ካደረገ በኋላ የጠራቸው ሰዎች ስረዛውን ሊሰሙ በማይችሉበት ሁኔታ ማምሻውን ሰልፉን ሰርዞታል በእለቱ ለተፈጠረው አመፅና ለደረሰው ጉዳትም አባባሽ መሆኑን ሪፖርቱ ይዘረዝራል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለነገሩ ከዚህ በፊትም በቂሊንጦ ቃጠሎ ገና ፍርድ ቤት ጉዳዩን ሳይጨርስ ኮሚሽኑ ተከሳሾችን ተጠያቂ የሚያደርግ ሪፖርት አውጥተዋል ብለው ይጀምራሉ። በዛሬውም ሪፖርት ላይ ምንም አይነት ማስረጃ ሳያቀር፣ ምንም አይነት ያንን የሚያሳይ ነገር ሳያቀር ዝም ብሎ ፓርቲውን ተጠያቂ አድርጓል። ይሄ እንግዲህ ለማን እንደሚሰራ ገለልተኝነቱንም ከዚህ በፊትም ያው በህዝቡ ዘንድ ያለው ገለልተኝነት ጥያቄ አለ የሚያረጋግጥ ነው። የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ይቀርብበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደላ ነው፣ ህዝብ ነው ግኑ አይደለም የሚቀርበው አፊሌትድ ናቸው ለፓርቲው ተቃሪዎቹም፣ ኮሚሽን ተቃሪዎች። ስለዚህ ያንን የሚያሳይ ነው። ሪፖርቱም የኮሚሽኑን ኃላፊዎች አፊሌሽን የሚያሳይ ነው። ከዚህ በፊት እኮ በፕሬዚዳንቱም በጠቅላይ ሚኒስትሩም ጥፋቱ የመንግስት እንደሆነ የመንግስት ኃላፊዎች እንደሆነ የካቢኔ ኮሽን ሁሉ እኮ ተደርጓል። ጥፋቱ የመንግስት ተብሎ ማለት ነው ይህንን የመንግስት ጥፋት ይህንን የገዢ ፓርቲ ጥፋት መልሶ እንደገና ወደ ህዝብና ወደ ፓርቲዎች ማድረግ ትክክል አይደለም አጥብቻ ለ ትክክል አይደለም መታደስ አለብኝ በጥልቀት ካለ ራሱ ነው ስህተቱን መውሰድ ያለበት ምን አይነት ሁለት ምላስ መሆን ነው የአሰራር ድክመትም ሆነ በየትኛውም ቃል ይግለጸው ድክመት አለብኝ ጥፋት አለብኝ ካለ ሙሉውን ነው መውሰድ ያለበት መንግስት ትክክል ነው ማለት ስለዚህ ትክክል አይደለም በህዝቡም ላይ በፓርቲዎችም ላይ የሚያደርገው ጥፋትን ወደ ሌላው የማላከክ ነገር ትክክል አይደለም የምናወግዘው ነው የኦሮሚያ ሚዲያ ኔትወርክ በአመፅ ጠሪነትና በአባባሽነት ተጠቅሷል። የሚዲያ ኔትወርኩ ስራ አስኪያጅ አቶ ጀዋር መሐመድ ኦኤምኤን እንደ ማንኛውም ሚዲያ የነበሩ ጥሪዎችን ሲያስተላልፍ፣ በሀገሪቱ ውስጥ ሲካሄዱ የነበሩ ግድያና ድብደባዎችን ሲዘግብ፣ በፎቶና በቪዲዮ የተደገፉ መረጃዎችን ለህዝብ ሲያቀርብ ነበር። ይህ ደግሞ ወንጀል አይደለም ይላል ኦኤምኤን። እንደሚታወቀው የኦሮሞውን ህዝብ ፍላጎት ጥቅምና መርት እንዲሁም በአሁላዊ ጉዳዮች ላይ ሪፖርት ለማድረግ የተመሰረተ ተቋም ነው፣ ልክ እንደ ማንኛውም ሚዲያ ባለፈው አመታት በ እና በኦሮሚያ ውስጥ ሲካሄዱ የነበሩ ፖለቲካዊ ክስተቶችን ሲዘግብ ነበረ። በተለይ በኦሮሚያ ውስጥ የነበረውን የህዝብ ትግል ሪፖርት ያደረገው ነበረ። መንግስት ሲወስዳቸው የነበሩ እርምጃዎች፣ እንዲሁም ደግሞ ከተሰላፊዎች ሲደረጉ የነበሩ እርምጃዎችን ተጨባጭ በሆነ መልኩ ሲዘግብ ነበረ። በዚህ ደግሞ የምንኮራበት እንጂ የምናፍርበት አይደለም። ወይምን አመፅ ማነሳሳት አላማም የለውም። አመፅ መቀስቀስ አላማም የለውም። አመፅ ከተነሳ ግን ያንን አመፅ የመዘገብ ጉዳት ከደረሰ ያንን ጉዳት የመዘገብ ኃላፊነት አለበት። ይሄንን በሚገባ ስናደርገው የነበረ ነው። አሁን ስርዓቱ የሚያቀርበው ክስ ከዛሬ ወር በፊት ከተደረገው ክስ የተለየ ምንም ነገር የለም። ኦኤምኤን እና ሌሎች ሚዲያዎችን ለማሸማቀቅ፣ ለማስፈራራት የሚያደርጉት ክስ እንጂ ነፃና ገለልተኛ ሚዲያ ማድረግ ያለበትን ነገር በድፍረት በቆራጠኝነትና ፕሮፌሽናል በሆነ መልኩ ሰርተነዋል። በአማራ ክልል ለተከሰተው አመፅ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች፣ የትግራይ የበላይነት አለ የሚሉ ቅሬታዎች፣ የዳሽን ተራራ በመማሪያ መጽሐፍ ውስጥ በትግራይ ክልል ስር እንዲካተት መደረጉ፣ የጠገዴ ወሰን ድንበር ምላሽ ያግኝና የአማራ መሬት ለሱዳን ተሰጥቷል የሚሉ ጥያቄዎች መሆናቸውን ኮሚሽኑ ይዘረዝራል። ሐምሌ አራት ቀን ሁለት ሺ ስምንት ዓመተ ምህረት በሽብር የተጠረጠሩ ግለሰቦችን ለመያዝ በተሞከረበት ጊዜ የወልቃይት የማንነት ጥያቄ ለማዳፈን ነው በሚል ኢሳትን በመሳሰሉ የሽብር መጠቀሚያ ሚዲያዎች መልእክቶች ተላልፈዋል ይላል ሪፖርቱ። የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው በዚህ ላይ አጠር ያለ ማብራሪያ ሰጥተዋል። እንግዲህ ይሄ ሪፖርት ከጠቀሳቸው ጉዳዮች አንዱ ኢሳትን በተመለከተ በሀገሪቱ የነበሩትን ችግሮች እርግጥ ችግሩን ጠቅሷል። አንዱ የተጠቀሰው ችግር የመልካም አስተዳደር ችግር ነው። እንግዲህ ይሄ ዋነኛ ችግር ከሆነ ኢሳት በአባባሽነት ከተጠቀሱት መካከል ነው። እንግዲህ ይሄ ሊሆን የሚችል ነገር አይደለም። ኢሳት ያለውን እውነታ አጉልቶ ያወጣል። ይሄ እንግዲህ ዋና ስራውና ዋናው ተልእኮ ነው። ከዚህ ተልእኮ በመነሳት በኢትዮጵያ ውስጥ የሚካሄዱ የሰብአዊ መብት ረገጣዎችን፣ በህዝብ ላይ የሚደርሱ ሰቆቃዎችን፣ የህዝብ ችግሮችን በተለያየ ጊዜያት አጉልቶ እንደሚያወጣ ይታወቃል እና ይሄን ስራ መስራቱ Ooh, that's what i in the እንደ አባባሽ ወይም ደግሞ እንደ አሸባሪ ዲታ የሚገባው ነገር እንዳልሆነ ግልጽ ይመስለኛል። አራቱም ያነጋግርኳቸው የድርጅቱ መሪዎች ና የሚዲያ ተቋማቱ ኃላፊዎች በዋናነት የኮሚሽኑን ገለልተኛነት ጥያቄ ውስጥ ይከታሉ። በኢትዮጵያ ለተፈጠረው ሕዝባዊ ተቃውሞ የተወሰደውን እርምጃና የሞተውን ሰው ቁጥር፣ የቆሰለውን፣ የታሰረውንና የተፈጸመውን የሰብአዊ መብት ጥሰት ለማወቅ የሚያስፈልገው ገለልተኛ የሆነ አጣሪ አካል ነው ይላሉ። ለገለልተኛ የመርማሪ ቡድን በርን ዘግቶ ገለልተኛ ባልሆነ አካል በተደረገ ምርመራ የሚመጣ ሪፖርት ተቀባይነት ሊኖረው አይችልም ብለዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በዚህ በዋሽንግተን ዲሲ በመካሄድ ላይ ባለው የዓለም ባንክና የዓለም የገንዘብ ድርጅት አመታዊ ጉባኤ ላይ በማህበረሰባቸው ለውጥ ለማምጣት የሚንቀሳቀሱ ግለሰቦችና ድርጅቶች የገንዘብ ድጋፍ ተደርጎላቸዋል። በተለይ ወጣት ሴቶች ላይ የሚፈጸሙ የጾታ ጥቃቶችን ለመከላከልና በአጠቃላይ ህይወታቸውን ለማሻሻል በቴክኖሎጂ ተደግፈው የሚሰሩ ስራዎችን መርጦ አስሩን ሸልሟል። ከአፍሪካ ከኢትዮጵያ ከስዊዘርላንድና ዩጋንዳ ተሸላሚ መርሃ ግብሮችን አካቷል። ሄኖክ ዘማ እግዜር ዘግቦታል። መስታወት አድርገው ታቀርበዋለች። የመጨረሻው ሽልማት በኢትዮጵያ ለሚሰራ ቡድን የሚሰጥ ይሆናል። ዶክተር ንጉሴ ከቢታ በአዲስ አበባ ዩኒቨርሲቲ የበሽታ ጥናትና የማህበረሰብ ጤና ተመራማሪ እንዲሁም ከሀርቫርድ የማህበረሰብ ጤና ትምህርት ቤት ዶክተር ቫንዳማ ሻርማ በጋራ በዶሎ አዶ የስደተኞች መጠለያ ጣቢያ የሚሰሩትን ስራ እንደግፋለን። የዓለም ባንክ ሽልማቱን የሰጠው ቴክኖሎጂን ተጠቅመው በሴቶች ላይ የሚደርሱ ጥቃቶችን የሚያስቆሙ ወይም ለማስቆም የሚሰሩ መርሃ ግብሮችና ጥናቶችን ነው። በዶሎ አዶ የስደተኞች መጠለያ በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞች ይኖራሉ። እነዚህ ስደተኞች በጣቢያው በተለይ በሴቶች ላይ የሚደርሱ ጥቃቶችን ለመከላከል ቴክኖሎጂን የተጠቀሙት ሁለቱ አጥኚዎች ሴቶች የመረጃና የግንዛቤ እጥረት እንዳለባቸው ተረዱ። ዶክተር ቫንዳርማ ሻርማ ስራቸውን ያስረዳሉ። ስራችን በዶሎ አዶ የስደተኞች መጠለያ ጣቢያ በሚገኙ የሶማሌ ስደተኞች ላይ ነው። በጥናታችን እንደተረዳ ነው የተለያዩ ጥቃቶች በሴቶች ላይ ይፈጽማሉ። ከነዚህ መካከል በፍቅረኛ ወይንም በትዳር ጓደኛሞች የሚፈጸሙ ጥቃቶች ላይ ነው ያተኮረው። እነዚህ በሰፊው የሚፈጸሙ ጥቃቶችን ሴቶች ለሌላ አካል ሲያሳውቁ አይታይም። ስለዚህ መፍትሔ አይበጅላቸውም። ከዚያም በተጨማሪ የሞባይል ኔትወርክ ለማግኘት አስቸጋሪ በመሆኑ መሰረታዊ የሬዲዮ ስርጭቶችን መከታተልም እንዲሁ አዳጋች መሆኑን ተረድተናል። ይህንን የመረጃ ክፍተት አስቀድመው በሚቀዱ የድምፅ መልእክቶች ወይም ፖድካስት ለማሰራጨትና ከዚያም የሚያመጡትን ለውጥ በጥናት መመዝገብ ነው አላማቸው። ፖድካስት ለዚህ ችግር መፍትሄ ሊሆኑ እንደሚችሉ እናምናለን። ምክንያቱም ስርጭቱን ጥቃት ከሚፈጸሙባቸው ሰዎች ርቀው በሰላም ሊከታተሏቸው ይችላሉ፣ ለምሳሌ በክሊኒኮች። እንዲሁም መረጃውን ያለ ስልክ ሞባይል አገልግሎት መጫን ይቻላል። ስለዚህ ግንዛቤ የመፍጠሩን ስራ በዚህ ቴክኖሎጂ ለማቃለል አስበናል። ሁለቱ የአፍሪካ ህጉር ተሸላሚዎች ደግሞ ከዩጋንዳ እና ከስዋዚላንድ ናቸው። በዩጋንዳ በማህበረሰብ ድረገጾች በተለይ በሴት ልጆች ላይ የሚደርሱ የጾታ ጥቃቶችን ያጤናሉ፣ ይመዘግባሉ። በስዋዚላንድ ደግሞ ዶክተር ፎርቹኔት ቻባላላ ከዶክተር ሬቤካ ሚለር ጋር በጋራ የሚሰሩት ሴት ልጆች ጥቃት ሲደርስባቸው ምንም አይነት መለማመጥ እንዳያሳዩ ነው ቢችሉ ለማስረዳት ካልሆነም አጥቂያቸውን ለማሸማቀቅ የሚያስችሉ አካላዊ ብቃትን ይማራሉ። ሴት ልጆች በተለይ በዩኒቨርሲቲዎች የሚማሩ ወጣት ሴቶች ጥቃቶች ሲደርስባቸው እምቢ አይሆንም ካሉ በኋላ ወደ ጠብ ካመራም በጸጋ እንዲቀበሉት ማስተማር ነው። በተለይ በቅርበት የሚያውቋቸው ሰዎች ሲያጠቋቸው ፈጽሞ መቀበል አያስፈልግም። እምቢታ ውስጥ ከምን ድረስ ነው ለሚለው ጥያቄ መጀመሪያ በቃል ከዚያ በአካል አልፎም በሴት ልጆች ላይ የሚደርሱ ጥቃቶችን ለማስቆም የማህበረሰብ እንቅስቃሴ መጀመርን ያካትታል። የዓለም ባንክ ፕሬዚዳንት ጂም ዮንግ ኪም ድርጅታቸው በዓለም ዙሪያ ድህነትን ለማዋጋትና ማህበረሰቦችን ለማሻሻል ከህዝቡ የሚመጡ የስራ ሀሳቦችን እንደሚደግፍ አስረድተዋል። ከማኅበረሰቡ የሚፈልቁ ሀሳቦችን በገንዘብ ለመደገፍ የዓለም ባንክ ከ65 ሚሊዮን ዶላር በላይ በሚሆን ወጪ ከ1200 በላይ የማህበረሰብ እንቅስቃሴዎችን አግዟል። ግንዛቤ በመፍጠርና በተለያዩ ክፍሎች የሚታዩ የማህበረሰብ ልማት ተጽዕኖዎችን ለማሻሻል የሚደረጉ ሥራዎችን በሴቶች ላይ የሚደርሱ ጥቃቶችን ከመከላከል ጀምሮ በሰፊው የምንደግፈው ነው። በዓለም ዙሪያ በፍቅረኞቻቸው ጥቃት የሚደርስባቸው ሴቶች ወደ አንድ ቢሊየን እንደሚጠጉ የዓለም ባንክ መረጃ ይጠቁማል። ነሺ ነሺ የአገሬ ልጅ ነሺ ነሺ የኢትዮጵያ ነሺ ነሺ ያገሬ ልጅ ነሺ ነሺ ነሺ የኢትዮጵያ ልጅ ነሺ ነሻዱኝ ጎንደሬ ነሻዱኝ ጎንደሬ ነሻዱኝ ጎንደሬ አንቾለ ለአማሬ ነሻዱኝ ጎጃሜ ነሻዱኝ ጎጃሜ አንቹነሽ ህመሜሽ ነሻዱኝ ኮሎ ነሻዱኝ ኮሎ ነሻዱኝ ኮሎ ጠምበለል መለሎለ ነሻዱኝ ከትግራይ ነሻዱኝ ከትግራይ ነሻዱኝ ከትግራይ በፊጥንስ ሰጣይተ ነሻዱኝ ኦሮሞ ነሻዱኝ ኦሮሞ ነሻዱኝ ኦሮሞ ልቤባአንቹታሞ ባአንቹ ታሞ ነሻዱኝ ጉራጌ

ነሻሉኝ ከድሬ፣ ነሻሉኝ አረሬ፣ ነሻሉኝ ከድሬ፣ አንቺ ነሽ ቅዳሬ። ነሻሉኝ ከሸገር፣ ነሻሉ አዲስ አበባ፣ ነሻዱኝ ከሸገር፣ የሁላችን አድባር አመለነበነነነ እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ሙዚቃውን በመምረጥ ዲጄ ፋትሱ ሁልጊዜ አብሮናል። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።